በደቡብ ምዕራብ ሸዋ ዞን ያመያ ወረዳ ባለፈው ሰኞ ተፈጸመ በተባለ የታጣቂዎች ጥቃት አስራ ሁለት ሰዎች መገደላቸውንና የቆሰሉ መኖራቸውን የወረዳው አስተዳደርና ነዋሪዎች ለአሜሪካ ድምፅ ገልጸዋል። የወረዳ አስተዳዳሪ አቶ ጌታቸው ኦላና ጽንፈኞች የፋኑ ታጣቂዎች ሲሉ የጠሯቸውን ኃይሎች ለጥቃቱ ተጠያቂ አድርገዋል። የወረዳው ነዋሪዎች አካባቢው አሁንም ወደ መረጋጋት አለመመለሱን ሲገልጹ፣ የወረዳው አስተዳዳሪ ደግሞ ተጨማሪ የመንግስት ኃይሎች መሰማራታቸውን ተከትሎ ወረዳው በአንጻራዊ ሰላም ውስጥ እንደሚገኝ ተናግረዋል። ከጉራጌ ዞን የመጡ ናቸው ያሏቸውን ጥቃት አድራሾችን በቁጥጥር ስር ለመዋል ከዞኑ ባለስልጣናት ጋር በንግግር ላይ መሆናቸውን ጠቁሟል። ገልሞዳዊ ተጨማሪ ያለው ባለፈው ሰኞ ሰኔ 8 ቀን 2016 ዓ ም ምሽት በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን አመያ ወረዳ አቡዬ ጀብላል ቀበሌ ልዩ ስሙ ጥጊ በተባለ ቦታ በታጣቂዎች ተፈጸመ በተባለ ጥቃት በሰው ህይወትና በንብረት ላይ ጉዳት መድረሱን የወረዳ አስተዳዳሪ አቶ ጌታቸው ገላና ለአሜሪካ ድምጽ ተናግረዋል። ቃማ ሞቱም አ በወረዳችን በደረሰው ጥቃት አስራ ሁለት ሰዎች መሞታቸውንና አራት ሰዎች መቁሰላቸውን አረጋግጠናል። የቆሰሉ ሰዎች በሕክምና ላይ ሲሆኑ፣ ህይወታቸው ያለፉትም የቀብር ስርዓታቸው ተፈጽመዋል። ጥቃቱን የፈጸመው ኃይል በቁጥጥር ስር እየዋለ ነው። እንደሚታወቀው ወረዳችን ከጉራጌ ዞን ጋር ይዋሰናል። በተለይ ከኛ ወረዳ አምልጠው በአበሸጌ ወረዳ ሁዳዳ አካባቢ የተጠለሉ ጽንፈኛ የፋኖ ኃይሎች መሰል ጥቃቶችን በነዋሪዎቻችን ላይ እያደረሱ ናቸው። አሁን የማጣረቱ ስራ በጉራጌ ዞንና በወረዳችን በኩል እየተሰራ ይገኛል። ያ ሲጠናቀቅ ምናልባት በቁጥጥር ስር ስለዋሉት ሰዎች አሃዛዊ መረጃ መስጠት ይቻል ይሆናል። የወረዳው አስተዳዳሪ ጽንፈኛ የፋኖ ኃይሎች ሲሉ የጠሯቸው ታጣቂዎች ለሰኛው ጥቃት ተጥያቄ አድርገዋል። ጥቃቱ ተፈጽሞበታል የተባለው የአቡዬ ጀብላል ቀበሌ አስተዳዳሪ አቶ ድር ባባሬቻም በተመሳሳይ እነዚሁ ታጣቂዎች ቀደም ሲል በቀበሌው ታጥቀው እየተንቀሳቀሱ በነዋሪዎች ላይ ጥቃት ይፈጽሙ እንደነበር ለአሜሪካ ድምፅ አውስተዋል። ታጣቂዎቹ በአጎራባቸው የጉራጌ ዞን በመሸሸግ ና ከዚያም በመነሳት በቀበሌያቸው የሚያደርሱትን ጥቃት እንዲያቆሙ ና ትጥቃቸውን አውርደው ወደ መጡበት እንዲመለሱ መጠየቃቸውን አቶ ድርባ ጠቅሰው ሆኖም ጥሪውን ባለመቀበል የሰኘውን ጥቃት መፈጸማቸውን አስረድተዋል። በዚህም አባትና እናታቸውን ጨምሮ ዘጠኝ የቅርብ ዘመዶቻቸው እንደተገደሉ ይገልጻሉ። ችግሩ የተነሳው በቀበሌያችን የምርት መጠን እንዲሻሻል ሰው ወደ የማሳው ተመልሶ አዝመራውን እንዲጠብቅ በማለት መልእክት ማስተላለፌን ተከትሎ ነው። ትላንት ዱር ገብቶ የነበረ ጽንፈኛ የፋኖ ኃይልም መሳሪያችሁን ለመንግስት ካላስረክባችሁ አትመለሱም ስንላቸው፣ እነርሱ ግን አሻፈረን ብለው መሳሪያችንን አናወርድም አሉን። ከዚያም ይህን ጥቃት ፈጸሙ። በዚህም አባቴን አቶ በሬቻ ጃተማ እናቴን ሸዋየው ግዛውን ጨምሮ ዘጠኝ ሰዎች ሲገደሉ ሌሎች ሶስት ሰዎች ደግሞ ቆስለዋል። እናትና አባቴ ሰኞ ምሽት ላይ በተገኙበት ነው በጥይት ተደብድበው የተገደሉት። በጥቃቱ ወቅት በአባታቸው መኖሪያ አካባቢ እንዳልነበረው የገለጹት አቶ ድሪባ የሟች ዘመዶቻቸው ግብዓተ መሬት በዚያው ባቡ እየ ጀብላል ቀበሌ በቅዱስ ጊዮርጊስ ቤተ ክርስቲያን ባለፈው ማክሰኞ መፈጸሙን የቆሰሉት ደግሞ በአመያ እና በአዲስ አበባ ከተሞች በሕክምና ላይ እንደሚገኙ አስረድተዋል። ጥቃቱን በተለያዩ መሳሪያዎች ነው የፈጸሙት። ብሬን፣ ክላሽ፣ ቦምብም አላቸው። ከጥቃት አድራሾቹ አንዱ ታጣቂ በዳርጌ ከተማ ከትጥቁ ጋራ ተይዞ በወልቂጤ ከተማ ይገኛል። የቅርብ ወዳጄ ሄዶ አይቶት ነው የመጣው። አሁን ከአቡዬ ቀበሌ አማራውም ኦሮሞውም ተፈናቅለዋል። እኔ አባቴ ቢገደልም ሀዘን የተቀመጥኩት በአባቴ ቄ አይደለም። የአባቴን የሶስት ዘመዶቼን እና የሌሎች ስድስት ጎረቤቶቼን መኖሪያ ቤቶች በዚሁ ምክንያት አዘግቼ ነው የወጣሁት በደህንነት ስጋት ስማቸው እንዲጠቀስ ያልፈለጉ የአመያ ወረዳ ነዋሪ ሁለት የቅርብ ዘመዶቻቸውን በሰኘው ጥቃት ማጣታቸውን አመልክተዋል ከጉራጌ ዞን አበሸጌ ወረዳ ጋራ እንዋሰናለን ከዚያ ተነስተው ነው ጥቃቱን ያደረሱብን በዚህ ጥቃት የሰባና የሰማኒያ ዓመት አዛውንት ሴቶች ተገድለውብናል የባለቤቴ አባት አቶ ጋዲሳ ድሪባ እና አብቹ ደጀኔ የሚባል የ18 ዓመት የእህቴ ልጅ ተገድለውብኛል፣ ንብረትም ወስደውብናል። ይህ የጥቃቱ ፈጻሚዎች ጽንፈኞች የፋኖ ታጣቂዎች ናቸው ያሉትኝ ነዋሪ ቀደም ሲል ከወረዳው ሸሽተው ወደ አበሽጌ ወረዳ የገቡ መሆናቸውንም ጠቁመዋል። ከጥቃት አድራሾቹ ገሚሱ በአብሽጌ ወረዳ በቁጥጥር ስር የዋሉ ናቸው ያሉት የአቡዬ ጀብላል ቀበሌ አስተዳዳሪ አቶ ድርባ አሁንም ግን በቅርብ ርቀት ላይ ይገኛል ባሉት ጉዳር ሰባት በሚባል አካባቢ ተጠልለው ያሉ ታጣቂዎች መኖራቸውን ተናግረዋል። የአምያ ወረዳ አስተዳዳሪ አቶ ጌታቸው ገላና በበኩላቸው በቁጥጥር ስር ያልዋሉትን ጥቃት አድራሾች ለመያዝ ከጉራጌ ዞን አስተዳደር ጋር እየሰራነን ብለዋል። ይሳወሊን ወሊቲ ዱፌኛ ቀምነቱሬ ኬሱማዩ ከጉራጌ ዞን አስተዳደር ጋር እየተነጋገርን ነው። በተለይ በወረዳችንና ጥቃቱ በተፈጸመበት ቀበሌ ኦሮሞ፣ አማራና ሌሎችም ብሔር ብሔረሰቦች ይገኛሉ። ከአማራና ከኦሮሞ ማህበረሰብ የተውጣጡ የሀገር ሽማግሌዎች የጽንፈኛ ኃይሎችን እንቅስቃሴ እንዲያስቆሙ እየሰራን ባለንበት ወቅት ነው እነዚህ ኃይሎች ሆን ብለው ይህን ጥቃት ያደረሱት። በዚህ ጥቃት ሂደቱን አናቆምም። ከጉራጌ ዞን አስተዳደር ጋር ችግሩን ለመፍታት የጀመርነውን ጥረት እንቀጥላለን። አቶ ጌታቸው የሰኘው ጥቃት የደረሰበት አቡየ ጀብላል ቀበሌ ተጨማሪ የመንግስት ኃይሎች መሰማራታቸውን ተከትሎ አሁን በአንጻራዊ ሰላም ውስጥ እንደሚገኝ አክለው ተናግረዋል። በጉዳዩ ላይ ቪኦኤ ከጉራጌ ዞን አስተዳደር ኃላፊዎች ምላሽ ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። ለአሜሪካ ድምጽ ገልሞዳዊት ከአዳማ